It's a- በእስላማዊው አማጽያን ላይ ዘመቻው እንዲጠናከር ጥሪ የሚያደርጉትና ትብብርም የሚሹት የፈረንሳዊ ፕሬዚዳንት ፍራንሷ ኦላንድ ዛሬ ማክሰኞ ወዲህ ወደ ዩናይትድ ስቴትስ ገብተዋል። እናም ፕሬዚዳንት ኦላንድ ከዩናይትድ ስቴትስ ሰዋቻቸው ባራክ ኦባማ ጋር ይገናኛሉም ተብሏል። የፈረንሳዊ መሪ ኦላንድ ይህንኑ የትብብር ጥሪ በመያዝ ትናንት ሰኞ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ጋር የተወያዩ ሲሆን በዚህ ሳምንት ማብቂያ ደግሞ ከሩሲያ ከቻይና፣ ከጀርመንና ከኢጣሊያ መሪዎች ጋር ይገናኛሉ ተብሏል።